የጋቢና ጉዟችን ጉዛችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማንኝ ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምናመሻቸው የዛሬ ታህሳስ 1 2011 ዓ.ም ምሽት ዝግጅቶቻችንን እናስተዋውቃችሁ። የቀደመውን ችግር በህግ ስርዓትና በእርቅ ከመሻገር ውጪ አማራጭ እንደሌለው ሰመጉ ገለጸ። በአንጻሩ እየተደረጉ ያሉ ለውጡን ላይ መቀልበስና የማደናቀፍ የሚመስሉ ህዝብን ከህዝብ የሚያጋጩ እንዲሁም በከፍተኛ የትምህርት ተቋማት የመማር ማስተማር ተቃራኒ የሆኑ ተግባራትን ሰመጉ በጥብቅ ያወግዛል። በባህር ዳር የሚገኙ የቤንሻንጉል ተፈናቃዮች ቅሬታ አቀረቡ። መጠለያ፣ ምግብ፣ ህክምና አገልግሎት ሰጠን እንጠይቃለን። በሙሉ ዘገባ እንመለስበታለን። የጨረር ህክምናን በተመለከተ ለተነሱት ችግሮች የባለሙያና የሚኒስቴር መስሪያ ቤቱን ምላሽ ይዘናል። ወደ ድሬዳዋ ተጉዘን የወጣቶችን ስራ አጥነት እንቃኛለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን፣ ካአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። ዓለም አቀፍ የፍልሰት ሰነድ በ150 ሀገሮች ጸደቀ። ሞሮኮ ዊቱ ከተማ ማራኬሽ ውስጥ ዛሬ በተከፈተ የሁለት ቀናት ጉባኤ ላይ የተናገሩት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የፍልሰት ጉዳይ መመራት በአግባቡና ደህንነቱ በተጠበቀ ሁኔታ እንጂ በዘፈቀደና አደገኛ በሆነ መንገድ አይደለም ብለዋል። ለዓለም አቀፉ ስርዓትን የጠበቀና ያልተዛባ የፍልሰት ሂደት ቁልፍ ናቸው ያሏቸውን አብዛኛዎቹን አውሮፓውያን የሆኑ ሀገሮችን ዋና ጸሐፊው በአድናቆት አንስተዋል። ሰነዱ በሀገሮች ላይ የፍልሰት ፖሊሲዎችን በመጫን ሉዓላዊነታቸው ሊዳፈር ይችላል፣ ሰዎች ወደ ፈለጉበት ቦታ ሁሉ ባሻቸው ጊዜ መንቀሳቀስ እንችላለን ብለው እንዲያስቡ የሚያደርግ መብት ፈጥሮ እውቅና ይሰጠዋል የሚል ስጋት ያላቸው ሁሉ ተነሳስተዋል ብለዋል ጉቴሬሽ። ይህ የፍልሰት ሰነድ የሚያደርገው ብቸኛው ቁም ነገር የሰዎች የፍልሰት ሁኔታ ግምት ውስጥ ሳይገባ ሰብዓዊ መብቶቻቸው እንዲከበሩላቸው በድጋሚ ማረጋገጥ ብቻ ነው ነው ብለዋል። አክለው ይህ የህግ አስገዳጅነት የሌለው ዓለም አቀፍ የፍልሰት ሰነድ መሰረታዊ አገልግሎቶችን የማግኘት እድልን በማስፋት ሰዎችን በህገወጥ መንገድ ድንበር ማሽሎክና ከቦታ ቦታ ማዘዋወርን ለመቆጣጠር የሚያስችሉ ጥረቶችን ማጠናከርን፣ ጅምላ ምድሎና ማግለልን ሙሉ በሙሉ ማስወገድን ሰዎች የሚሰሩት ስራ የተከበረ መሆኑን የሚያረጋግጥላቸው የስራ ሁኔታ እንዲጠበቅ ማድረግ ወደ ትውልድ ሀገሮቻቸውና የቀድሞ አካባቢዎቻቸው መመለስ የሚፈልጉ ሰዎች ደህንነቱ የተጠበቀና ክብር ያለው ጉዞና መድረሻ እንዲኖራቸው ማድረግን ጨምሮ ሀያ ሶስት አላማዎች ያሉት ነው። ሰነዱ ከኢሚግሬሽን ና የስደተኞች ጉዳዮች ፖሊሲዎቿ ጋር ይጋጫል በሚል ባለፈው ዓመት ታህሳስ ከስምምነት ሀሳቡ ራሷን አስወጥታለች። በሌላ ዜና የአየር ንብረት ለውጥ እያደረሰ ያለው ጉዳትን ለመቋቋም የሚያስችል እርምጃ ለመውሰድ እየተደረገ ያለው ጥረት እንቅፋቶች እያጋጠሙት መሆኑ ተሰማ። ፖላንድ ካቶቪስ ከተማ ውስጥ እየተካሄደ ያለው ሀያ አራተኛው የዓለም አየር ንብረት ጉባኤ ሀሳብ ወደፊት እንዳይገፋ እክል የፈጠረው በተባበሩት መንግስታት ድርጅት የተደገፈውን የዓለምን ሙቀት ማሻቀብ የሚያሳይ ሪፖርትን ለመቀበል ያንገራገሩ ቁልፍ የሚባሉ ሀገሮች መኖራቸው መሆኑ ተገልጿል። ቁጥራቸው የበዛ በደህንነት ውስጥ ያሉ የ አፍሪካና የደቡብ እስያ ሀገሮች የአየር ንብረት ለውጡ አሁን እያደረሰባቸው ባለው ጉዳት እየተሰቃዩ መሆናቸውንም ገልጸዋል። ሀገሮቹ እያቀረቧቸው ባሉ ሪፖርቶች የበረታ የውሃ እጥረትና እጅግ የጠነከሩ ማዕበሎች በአካባቢዎች ውስጥ መኖር ከእለት ወደ እለት እየከበደ እንዲመጣ ማድረጋቸውን እያመላከቱ ሲሆን በጉባኤ ላይ እየተሳተፉ ያሉ የዓለም ሳይንቲስቶችም በለውጡ እየተጎዱ ያሉ ድሆች ሀገሮች መሆናቸውን አረጋግጠዋል። በዓለም በውሃ እጥረት እጅግ ተጎጂ ናቸው ከተባሉት ሀገሮች ሱዳን፣ ኒጀርና ፓኪስታን ቀዳሚዎቹ መሆናቸውን ዋተር ኤድ የሚባለው ገብረሰናይ ድርጅት አስታውቋል። ምንም እንኳን ድሆቹ ሀገሮች ለውጡን መቋቋም ለሚያስችሏቸው ፕሮጀክቶቻቸው የሚያውሉት የመቶ ቢሊዮን ዶላር ድጋፍ ለመስጠት ከበርቴ ሀገሮች ቀደም ሲል ቃል ቢገቡም ቃላቸውን ግን እየጠበቁ አለመሆናቸውን ዋተር ኤድ አክሎ ጠቁሟል። በፓሪሱ የአየር ንብረት ስምምነት መሰረት የዓለም የሙቀት መጠን በያዝነው ምዕተ ዓመት መጨረሻ የኢንዱስትሪ አብዮት ከተጀመረበት ጊዜ ጀምሮ ከ1.5 ዲግሪ ሴልሲስ በላይ እንዳይጨምር ለማድረግ የተያዘውን ጣሪያ ለመጠበቅ በመጪዎቹ 11 ዓመታት ውስጥ የተቃጠለ ጋዝ ካርበን ዳይኦክሳይድ ልቀት መጠን በ45 ከመቶ መቀነስ እንደሚኖሩበት ጠቢባኑ እየጎተጎቱ ናቸው። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። ጋቢና ቪኦኤ የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ለስ ፕሮስ ወደ ቀዳሚው ዘገባችን እንለፍ። የተጀመረውን የለውጥ ጉዞ ለማስቀጠል ያለፈውን ችግር በሕግና ስርዓት እና በእርቅ መሻገር አማራጭ የለውም ሲል ሰብአዊ መብቶች ጉባኤ አሳሰበ። መንግስት በግጭቶች ምክንያት የተፈናቀሉ ዜጎች አስፈላጊውን ሰብአዊ እርዳታ እንዲያቀርብና ወደ ቀድሞ ቀያቸው እንዲያጓጉዛቸው ጠይቋል። መለስካቸው አመሃ ዝርዝር አለው። ሰብአዊ መብቶች ጉባኤ ዛሬ የዓለም የሰብአዊ መብቶች ቀንን ሰባኛ ዓመት ሲያከብር ባሰራጨው ጋዜጣዊ መግለጫ ዋና ትኩረቱን የሰጠው በሀገሪቱ የሚታዩትን ሁለት ተቃራኒ ክስተቶች ነው። መግለጫው ይህ ዓለም አቀፍ በዓል በሚከበርበት ወቅት በኢትዮጵያ በአንድ በኩል የሰብአዊ መብትን ሁኔታ ለማሻሻልና ዴሞክራሲያዊ ሥርዓትን ለመገንባት ከፍተኛ ጥረት እየተደረገ ባለበትና በሌላ በኩል ደግሞ ይህንኑ ጥረት በከፍተኛ ሁኔታ እየተገዳደሩ ባሉ መጠነ ሰፊ ችግሮች ውስጥ ትገኛለች ብለዋል። መግለጫው እነዚህን ሁለት የሀገሪቱን መልኮችም ዘርዘር አድርጎ ገልጿቸዋል። የሕግ የበላይነትን ለማስፈንና ዲሞክራሲን ለመትከል የሚደረገው ጥረት በጥልቀት እንዲቀጥል የሚያበረታተው ይህ መግለጫ የተጀመረው ለውጥ በአስተማማኝ ሁኔታ እንዲቀጥል አማራጭ የለውም ያለውን መንገድም ያመለክታል። የሰብአዊ መብቶች ጉባኤ ሥራ አስፈጻሚ ኮሚቴ ሰብሳቢ አቶ አማሀ መኮንን ነበሩ መግለጫውን ያነበቡት። በሀገራችን የሕግ የበላይነት ሰፍኖና ሰብአዊ መብቶች ተከብረው ወደፊት ለመሄድ ያስችለን ዘንድ ያለፈውን ችግራችንን በሕግ ስርዓትና በእርቅ አዝድተን ዛሬን ልንሻገርና የጀመርነውን የለውጡ ጉዞ ለማስቀጠል አማራጭ የሌለው ነው። በአንጻሩ እየተደረጉ ያሉ ለውጡን የመቀልበስና የማደናቀፍ የሚመስሉ ሕዝብን ከሕዝብ የሚያጋጩ እንዲሁም በከፍተኛ የትምህርት ተቋማት የመማር ማስተማር ተቃራኒ የሆኑ ተግባራትን ሰመጉ በጥብቅ ያወግዛል። አገራዊ ማንነትን የሚፈታተኑ ግጭቶች የሀገራችንን መሰረት እንዳያናጉ መንግስት ተፎካካሪ የፖለቲካ ፓርቲዎች፣ የመገናኛ ብዙሃንና ሲቪክ ተቋማት የዜጎችን አስተሳሰብ በመቅረጽ በኩል ትኩረት ሰጥተው መስራት ይጠበቅባቸዋል። መግለጫው አክሎም በሀገሪቱ የተለያዩ ክፍሎች በሚከሰቱ ግጭቶች ምክንያት አያሌ ዜጎች ለዓመታት ከኖሩባቸው ቀዬዎቻቸው ተፈናቅለው በብዙ ችግር ተውጠው እንደሚኖሩ አመልክቷል። መንግስት በዚህ ረገድ ማድረግ አለበት ያለውንም ይፈጸም ዘንድ ጥሪ አቅርበዋል። በዚህ አጋጣሚ መንግስት በግጭቶች ምክንያት በተለያዩ አካባቢ ከቤት ንብረታቸው ተፈናቅለው በችግር ላይ ለሚገኙ ዜጎች አስፈላጊው የሰብአዊ እርዳታ እንዲደርሳቸው ወደ መኖሪያ ቀያቸው ተመልሰው ዳግም ኑሯቸውን እንዲያቋቁሙ ሁለንተናዊ ድጋፍ እንዲያደርግላቸውና በዘላቂነትም በዜጎች ላይ ከአንዱ ወደ ሌላው የአገሪቱ አካባቢ ለሚደርስ መፈናቀል አፋጣኝና የተሟላ ምላሽ መስጠት ይቻል ዘንድ መንግስት ዓለም አቀፍ መመሪያዎች እንዲተገብር አህጉር አቀፍ ስምምነቶችንም ማለትም የአፍሪካው የ2009 የካምፓላ ስምምነት እንዲያጸድቅ ሰመጉ አበክሮ ይጠይቃል። የሰመጉ ስራ አስፈጻሚ ኮሚቴ ሊቀመንበር አቶ አመሀ መኮንን የዛሬውን የዓለም ሰብአዊ መብቶች ቀንን አከባበር በተመለከተ ድርጅቱ ያጋጠመውን ችግርና ያደረበትንም ቅሬታ ዕለቱን ለማክበር ለታደሙ እንግዶች እና ለአባላቱ ይፋ አድርገዋል። ሰመጉ በዓሉን ቀደም ሲል ያከብር ከነበረበት ወቅቱንና ሁኔታውን ተከትሎ በተለይ አኳን ለማክበር እቅድ ይዞ የነበረ ቢሆንም የአዲስ አበባ ከተማ የስብሰባና የሰላማዊ ሰልፍ እውቅና ሰጪ ክፍል ከአዳራሽ ውጭ የነበረውን ክንውን እውቅና ሊሰጥ ስላልፈለገ በእቅዱ መሠረት እንዳልተካሄደ አስታውቀዋል። እንዲህ ያሉ ድርጊቶች ግን አንድምታቸው የሰፋ ነው ሲሉ አቶ አማሃ መኮንን ገልጸዋል። ቅሬታ አለን። አሁን ብዙ ለውጥ እየተደረገ ያለበት ነው። ድርጅታችንም ይህን ለውጥ በይፋ ደግፎ መግለጫ ሰጥቷል። ነገር ግን ሌሎች ከምናያቸው መደነቃቀፎች በተጨማሪ እንዲህ አይነትም ነገር ስላለ በዚህ በኩል መንግስት፣ በተለይ መብትን ከመተግበር አንጻር የሚመለከታቸው መንግስታዊ መስሪያ ቤቶች አካባቢ ያለውን ሁኔታ እንዲፈትሽ እንጠይቃለን በበዓሉ አከባበር ላይ የተገኙ ጋዜጠኞች የተለያዩ ጥያቄዎች አንስተው የሥራ አስፈጻሚ ኮሚቴ አባላትና የቢሮው ሰራተኞች መልሶች ሰጥተዋል። ይህ የሰብአዊ መብቶች ቀን ዛሬ በአዲስ አበባ ከፍተኛ መንግሥት ባለሥልጣናት በተገኙበት የተለያዩ ስፍራዎችም ተከብረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ከቤንሻንጉል ጉምዝ ክልል ካማሽ ዞን ያሶ ወረዳ ከሚገኘው ቀያቸው ተፈናቅለው ባህር ዳር ከተማ የገቡ አምስት መቶ ተፈናቃዮች ከክልሉ መንግስት ምንም አይነት ድጋፍ አለማግኘታቸውን ገልጸው ቅሬታ አቅርበዋል። የክልሉ መንግስት ተፈናቃዮቹን ወደ ትውልድ ቦታቸው ለማጓጓዝ የትራንስፖርት አገልግሎት ቢያቀርብም ተፈናቃዮቹ ለመሄድ ፈቃደኛ ለመሆናቸውን ገልጿል። አስቴር ምስጋናው ዝርዝር አላት። መጠለያ መጠለያ ምግብ የሕክምና አገልግሎት ሰጠን እንጠይቃለን። በአካባቢው ተወላጆች ብሔር ተኮር ጥቃት እየደረሰብን በመሆኑ የኖርንበትን ሀብት ንብረት ያፈራንበትን ቀይ ጥለን ተሰድናል ይላሉ። ቁጥራቸው አምስት መቶ የሚጠጉ ከቤኒሻንጉል ጉምዝ ካማሼ ዞን ያሶ ወረዳ ተፈናቅለው ባህር ዳር ከተማ የሚገኙ ተፈናቃዮች ከመፈናቀላችን ከሶስት ወር በፊት አቋም ተይዞ ነበር ይላል ወጣት ብርሃኑ ጌታቸው አዎ በእኛ የደረሰብን በደል ማለት ነው። መጀመሪያ ያው አማራና ኦሮሞን እናስወጣለን የሚል መፈክር ነበራቸው። በቤኒሻንጉል ላይ ያስወረዳ እና ያዘጋጁ እነማናቸው? ይህንን ግጭት እንዲፈጣ የወረዳው አመራሮች ቀይ የሚባል ነገር እናስወጣለን አሉ። ከዛ በኋላ ሁሉንም መደብደብ፣ መግረፍ ጀመሩ። መጀመሪያ መፈክር ነበር አማራ ሚስታችን፣ ትግሬ ወዳጃችን፣ ኦሮሞ ጠላታችን የሚል መፈክር መጀመሪያ ለወጣቱ የተዘጋጀ አስራ ቦታ እንዲያህል ከቤታችን ወጣ ብሎ ሆኑ ጓደኞች ጋር ሶስቱ ነው ሲሄዱ አሁን ተዛ ተሶስታቸው በመሳሪያ ሲመቷቸው፣ አንደኛው ሩጦ ሲያመልጥ፣ አንደኛው በይህ መሳሪያ ገብቶ በይህ ቃስት ገብቶ እንደዛ ሆኖ ነፍሱ ተረፈ። የእኔን ደግሞ እዛው በመሳሪያ መጥተው ደፍተው ያለ አክላቱ የለም በካራ

ሀብት ንብረታችን ጥለን ብንወጣም፣ መንገድ ላይ ያለችንን ሳንቲም እየዘረፉ ሲያሻቸው ተኩሰው እየገደሉና እያቆሰሉ ነው የሰደዱንም ይላል። ይህ ያለው ህብረተሰብ አስር አስራ አምስት ሄክታር ነው ያመረተ እኛ ገበሬዎች ነው ይሁል ያለው ነጋዴም አለ ባለ ሀብት አለ ብዙ ነው ያለው እዛ ውስጥ። እና አሁን እኛ ነጋዴውም እዛው ላይ ሱቅ ያለውም ባለ ሱቆችም እዛውን ሱቃቸው እየተዘረፈ በቃ ምንም ንብረት የለም አሁን እዛ የቤት ዕቃ የለ እያንዳንዱ ባለ ሀብት ያለው ንብረት በሙሉ በእነሱ ተዘረፈ እና እኛ ያዘመርነው አዝመራ ራሱ አንድ አርሶ አደር 10 እስከ 15 ሄክታር ነው። ልክ ከረብሻው የተጀመረ መስከረም 8 አካባቢ ተጀመረ። መስከረም 16 በቤኒሻንጉል ሁለት አመራሮች ተገደሉ ብሎ ግድያ ጀመሩ። ከዛውን እስካሁን ግድያው አልቆመም። አሁንም እየገደሉ ነው እና ንብረታችን መሰብሰብ አልቻልንም። ተፈናቃዮቹ በባህር ዳር ከተማ በሁለት ቦታዎች ይገኛሉ። በወጣቶች መዝናኛ ማዕከል ያገኘዋቸው ቦታው ወጣቶች ስፖርት ስለሚሰሩበት በሌሊት ከእንቅልፋችን ተቀስቅሰን እንወጣለን፣ ቀንም ሜዳ ላይ ተሰጥተን እንውላለን ትላለች ሁለት ልጆችን የያዘች እናት። እስኪ ስምሽ እንግለጽ። ምንድን ነው ያመመሽ? አሞሻል አይደል? ራሴ። ስንተኛ ቀንሽ ነው? ትናንትና ማክሰኞ፣ ሁለተኛ ሳምንታችን ይዘናል ነው እዚህ በረንዳ ላይ ነው ወድቀን። ምን ገባባ ሶስት ሰዓት ነው። ምን ወጣ በአስራ አንድ ሰዓት ነው። ልጆችም፣ ሰው ሁሉም ሰው በበሽታ ነው ተበክሎ ያለ። እኛ ግን ስንመጣ መንግስት አለ ሀገራችን ነው መንግስት ይቀበለናል ብለን ነበር የመጣ። እኛ ግን ተቀባይነት የለን። ሐኪም ቤት ሄድሽ የለም። ፍርድ ቤት ይመጣ በራችን በመንገድ ነው የቀረ። ሀብታችን እዚያው ነው የቀረ። በተለምዶ አባይ ማዶ እየተባለ በሚጠራው አካባቢ በአደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ጽሕፈት ቤት ፊት ለፊት ሜዳ ላይ ከተበተኑት መካከል አምስት ቤተሰቦችን በሞት ያጣውና ሀብት ንብረቱን ጥሎ የመጣው ወጣት የአካባቢው ህብረተሰብ እያዋጣ ከሚያመጣው ምግብ ውጭ መንግስት ምንም አይነት ድጋፍ አላደረገልንም ይላል። መጠለያም አልሰጠንም። ምግብ ዋስትና ምንም አልሰጠንም። ምንም ነገር የለም። ባዶ ሜዳ ላይ ነው። ህዝቡ ነው እየረዳን ያለው። ስለዚህ እኛ የደረሰብን ጉዳት ትልቅ ጉዳት ነው የደረሰብን። አንድ ሰው ከመጣ ሰው አምስት ሳንቲም ያለው ሰው የለም። በባዶ እጅ የመጣ ነው። ትልቅ ችግር ደርሶብናል። ወንድሞቻችን እዚህ ውስጥ ቤተሰብ ያልቀበረ አንድ ከተፈናቃዮቹ መካከል በርካታ ነፍሰ ጡር፣ የሚያጠቡ እናቶች፣ ራሳቸውን ያልቻሉ ህጻናት ይገኙበታል። በጥይት ተመትተው የቆሰሉ እንዲሁም የታመሙም አሉ። ስለምን እነዚህን ትኩረት የሚሹ ሴቶችና ህጻናትን ከሳምንት በላይ በዚህ ሁኔታ እያየ መንግስት ዝም አለ በማለት የክልሉ አደጋ መከላከል መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ጽህፈት ቤት ቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዳይሬክተር አቶ ጀንበሩ ደሴን ጠየኳቸው። ወደ አካባቢያችሁ ሂዱና የዕለት ምግብ ድጋፍ እናቀርባለንኛ። እኛ ለእያንዳንዱ ሰው በወር 15 ኪሎ ግራም ስንዴ እናቀርባለን። ይሄ በቂ ላይሆን ይችላል። ያው በሀገር አቀፍ ደረጃ የወጣ ስሌት ነው። አንዳንድ የሚያነሷቸው እሾች አሉ። አሁን አንዳንዶቹ ቤተሰብ የሌላቸው አሉ፣ በእርግጥም ሲናገሩ ከዛ ሄደን በምን እናበስላለን፣ ምንስ መጠለያ ያለን የሚሉ የሚያነሷቸው እሾች አሉ። እሱን ወደ ወረዳው ወደ ዞኑ ሂዱና ድጋፉን እኛ እናቅርብ። እናንተ ወደ ዞናቸው ወደ ወረዳቸው ሂዳችሁ ከማህበረሰቡ አሁን መንግስት ብቻ አይደለም ይሄን እርዳታ እየሰጣቸው ያለ። መንግስት የራሱን ኃላፊነት የሚወጣው ቋሚ እርዳታ አለ በየወሩ ከዛ ባለፈ ዩኒቨርሲቲዎች ማህበረሰቡን ባለሀብቱም ድጋፍ ያደርጋል። ስለዚህ ወደ ወረዳቸው ሲሄዱ እነሱን ምላሽ ለመስጠት ቀላል ነው የሚሆነው። ስለዚህ እንደዛ የተቀመጠው አቅጣጫ ይሄ ነው። ሂዱ ተብለን ትናንትና አወያየናቸው። ማታ አነድን ብለው ተመልሰው ወደ ግቢ ገቡ ወደኛ። ስለዚህ አሁንም የተሰጠን አቅጣጫ የክልሉ መንግስት የሰጠን አቅጣጫ ይህንን ነው። ለዚህ የሚሆን እኛ ቀለብ የገዛ ነው አለ ወደ አምስት ሺህ ኩንታል ገዝተናል ከተመደበ በጀት የክልሉ መንግስት የፌዴራል መንግስት ደግሞ ለተፈናቃዩ ስንጠይቅ የዕለት ምግብ ድጋፍ ይሰጠናል። በየዞኖቹ እንልካለን። ስለዚህ ለአሰራርም ለንት ለክትትልም ለቁጥጥርም የሚመቸው በነበሩበት ሄደው ይህንን ድጋፍ ቢደረግ ነው ነው አቅጣጫው። ስለዚህ አሁን እነሱ ይህንን አንቀበልም ነ ያሉ ከባለፈው ሚያዝያ ወር ጀምሮ ከኦሮሚያ እና ከቤኒሻንጉል ጉምዝ ክልል ተፈናቅለው ወደ አማራ ክልል የመጡ ከ29 ሺህ በላይ ተፈናቃዮች ይገኛሉ። አብዛኛዎቹ ከመጠለያ ጣቢያ እየወጡ ቤተሰቦቻቸው በያሉበት አካባቢ እንዲኖሩ የማድረግ ስራም እየተሰራ ነው ይላሉ ዳይሬክተሩ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህርዳር። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ድሬዳዋ በተጠራች ቁጥር ስለ ነዋሪዎቿ ስብጥርና ሰላም የፍቅር ከተማ የሚል ሀረግም እንደ አርማ ሁሉ አብሮ ይነሳላታል። ከጥቂት ወራት ወዲህ አልፎ አልፎ ብልጭ ድርግም ለሚሉ የግጭት ሁኔታዎች ዘላቂነት መፍትሄ ለማስፈን የከተማይቱ ነዋሪ የሚያነሳው አጠቃላይ ችግር ሊቀረፍ እንደሚገባ ነዋሪዎች ይናገራሉ። ከዚህም መካከል የስራ አጥነትና የአቀጣጠር ሁኔታ አድሏዊ ነው ሲሉ ይተቻሉ። ጽዮን ግርማ የተለያዩ ወገኖችን አነጋግራ በተከታዩ ዘገባዋ ትዳስሰዋለች። ጽሕይወት ተፈሪ ትባላለች። ተወልዳ ያደገችው ድሬዳዋ ከተማ ነው። በፖለቲካ ሳይንስ የመጀመሪያ፣ በቢዝነስ አድሚኒስትሬሽን ደግሞ ሁለተኛ ዲግሪዋን የተማረችውም ድሬዳዋ ውስጥ ነው። በተማረችው ትምህርት ከተማው ላይ ስራ ማግኘት ስላልቻለች አዲስ አበባ በአንድ ትምህርት ቤት ውስጥ የአስተዳደር ስራ ላይ ተሰማርታ እያገለገለች እንደምትገኝ ትናገራለች። ድሬዳዋ ከተማ ለነዋሪዎቿ በተለይ ደግሞ ለወጣቶች ምቹ አይደለችም ትላለች። ምቾቷን የነሳት ከተማ አሁን የምትተዳደርበት አርባ አርባ ሀያ በሚል የብሔር ድርጅቶችን ቆጥሮ የተደራጀ የፖለቲካ የካቢኔ ቀመር ነው ብላም ታምናለች። ከየትኛውም ብሔር ማንም ሚመጣ ድሬዳዋን በትክክል ማስተዳደር እስከቻለ ድረስ የወጣቱም ሆነ ነዋሪው ምንም አይነት ተቃውሞ አይለም ነገር ግን ይህ አርባ አርባ ሀያ በከተማዋ ነዋሪዎች ላይ እያሳደረ ያለ ተጽዕኖ አለማይባል ነው። ሬጋ ቀደምት የተባለች ከተማ ሆና ነገር ግን እድገቷ አሁን ላይ ከምናያቸው ከሌሎች ከተሞች ከአዳማ፣ ባህር ዳር፣ ከተለያዩ ከሀዋሳ ኢቨን እድገቷ ቁልቁል እያሽቆለቆለ ያለበት ሁኔታ ነው ያለው አርባ አርባ ሀያ መሆኑ በራሱ ውጤታማ የሆኑ ሰዎችን የተማሩ ሰዎችን ለቦታው ብቁ የሆኑ ሰዎችን አይመርጥም። ሁለተኛ ነዋሪ ፖለቲካዊ ተሳትፎ የለውም። ለምሳሌ የምክር ቤት ምርጫ ላይ ነዋሪ ምንም አይነት እውቀት የለውም፣ ማን ይመረጥ ማን ይወክለኝ የሚለውን ነገር። በአጠቃላይ ነዋሪውን የሚወክል ሰው እዛ ጋር አይመረጥም። ይህ የሆነው ደግሞ በአርባ አርባ ሀያ ምክንያት ነው። ሌላ በጣም ብዙ የስራ አጥነት ችግር አለ። ድሬዳዋ ላይ ወጣቱ ስራ የለውም። በዛም ምክንያት ይሰደዳል። ድሬዳዋ በጣም የመጨረሻ ኋላ ቀርና ምክንያቱም ይህ ከሌሎች ቀደም ትሆነች ከተማ ሆና ኢንዱስትሪ ዋይ ስናያት በጣም ኋላ ቀርነች። ውሃ ለምሳሌ የድሬዳዋ ከተማ በጣም በሚያስገርም ሁኔታ የውሃ ችግር አለ። አሁን የውሃ ፕሮጀክቶች ምናምን ይታቀዳሉ ነገር ግን ፕሮጀክቶች ሲያልቁ ምናምን የምናይበት መንገድ የለም። ሌላ የሆስፒታል ፕሮጀክቶች ለምሳሌ ድጾራ ማንሳት እንችላለን። ድሬዳ ውስጥ አለ የተባለ ትልቁ ኢንሸራል ሆስፒታል ነው። ነገር ግን እስካሁን የሆስፒታል ግንባታው መንገድ የተጓተተበት መንገድ ነው ያለው። ስለዚህ ይህ አርባ አርባ ሀያ ብሔሩ ሳይሆን ምን ከየት ይምጣ፣ ለድሬዳ ተቆርቋሪ ነኝ የሚል አስተዳድራት ግን ብቁ መሆን አለበት። ያ ሰው እዛ ጋር የሚመጣው ሰው ነው በብሄር መከፋፈሉ ፍቅራችንን አሳጥቶናል እኩልነታችንን አሳጥቶናል ነው የወጣቱም ሆነ የነዋሪው ጥያቄ በአሁኑ ሰዓት ላይ ያለው ስለዚህ ድሬ እንድታድግ ወደ ቀደመ ክብሯ እንድትመለስ እንደ ከተማ ማድረግ አለባት እንደ ሌሎች ከተሞች ከዛም በተረፈ ደግሞ ከኦሮሞ ከሶማሌው ከአማራው ከትግሬው ሁሉም ሰው ተከባብሮ የሚኖርባት ከተማም ስለነበረች ከዚህ ቀደም ይህ በብሄር ከፋፍልሽ ግዛ የሚባለው አርባ አርባ ሀያ መቅረት አለበት ብለን እንሰማለን ይህ ነው ዋናው የወጣትና የነዋሪ ጥያቄ። አርባ አርባ ሀያ የሚለው አወቃቀር የከተማውን አስተዳደር የሚመሩት የካቢኔ አባላት ከየፖለቲካ ድርጅቶቻቸው የተወከሉበት ነው። የካቢኔ አባላቱ አስር ሲሆኑ አራቱ ከኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ፣ አራቱ ከሶማሌ ሕዝብ ዲሞክራሲያዊ ፓርቲ ሶህዴፓ፣ አንዱ ከአማራ ዲሞክራሲያዊ ድርጅት አዴፓ እና አንዱ ደግሞ የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደህዲን የተመረጡ ናቸው። በዚህ ካቢኔ ውስጥ ያልተካ ቱ ቀሪ ድርጅቶች ደግሞ በመንግስት መስሪያ ቤት ውስጥ ስልጣን ተሰጥቷቸው ይወከላሉ። ይህንን የውክልና ቀመር የሚቃወሙት ወጣቶች የብሔር ድርጅቶቹን የወከሉ ሰዎችን በኮታ ስልጣን የሚሰጠው አሰራር እውቀትና ክህሎትን መሰረት ያደረገ ባለመሆኑ ወደ ስራ ሲተረጎም ቅኝቱ በብሔር ላይ የተመረኮዘ ብቻ ይሆናል ይላሉ። በዚህም ምክንያት በከተማዋ ነዋሪ ላይ ፍጥጫ ከመፍጠር ውጪ በመሰረተ ልማት ላይ ያመጣው ለውጥ የለም ሲሉ ይወቅሳሉ። ወጣት ፊለ አህመድ ተወልዶ ያደገው ድሬዳዋ ከተማ ነው። በአሁኑ ሰዓት ባህርማ ዩኒቨርሲቲ የጤና መኮንን ትምህርት ክፍል መምህር ነው። በድሬዳዋ ከተማ ወጣቶች ከተማሩ በኋላ ስራ የሚያገኙበት እድል በጣም ጠባብ እንደሆነ የራሱን ልምድ በምሳሌ ጠቅሶ

እንዴት ገባ? ነው አይ፣ በዘመር ነው ምናምን የምን መልስ ነው የሚመልሱ። ይሄ በሁሉም መዋቅር ያለ ነው፣ ግን ይሄንን ከመተቸት ይልቅ መዋቅሩ ቢስተካከል ነው እንጂ። ኖርማሊ፣ አሁን ሲቃወሙት ሰዎች የሚያነሱት ብቻ ሳይሆን የመንግስትም ችግር ብቻ ሳይሆን ሁለቱም ነው የተደመረው አንድ ላይ። እስቲ ግልጽ አርገው ግልጽ አርገው ግልጽ ለማድረግ አሁን ለምሳሌ አርባ አርባ ሀያ ከተባለ ለምሳሌ አርባው ፐርሰንት ለኦሮሞ ወይ አርባ ፐርሰንት ለሶማሌ ነው የሚባለው ወይ የቀረው ሀያ ሀያ ፐርሰንት ለብሔር ብሔረሰቦች ነው የሚባለው። ይሄ ነገር በኖርማል ሲቪል ሰርቫንት ላይ እየተገበረ አይደለም። ይሄ እየተባለ ያለው በስልጣን ላይ ነው። ስልጣኑ እኔ ብዙም አላውቅም። ሆኖም ግን እንደምታየኝ አቀጣጠር ላይ ሰው ሲቀጠር፣ ሁማን ሪሶርስ አካባቢ፣ ሲቪል ሰርቪስ ቢሮ አካባቢ ትልቅ ችግር አለ። ለምሳሌ አንዱ ተመርቆ ሁለት አመት ኤክስፔሪያንስ እያለው ስራ እየጠየቀ ምንም ያልተመረቀ ከሆነ ወረዳ ዘመዱ ብቻ አላፊ ስለሆነ የሚገባበት አጋጣሚ አለ። ይሄ በእርግጥ መናገር የምችል ነገር ነው። ከዚህ ውጭ ግን ብዙ ይሄ አርባ አርባ ነው ችግር ያመጣው ወይ ምናምን ባልክ ነገር ከሆነ አወቃቀሩና የህዝቡ ስፋክፎ ነው ችግር ያመጣው እንጂ የሱ ብቻ ነው ብዬ አላለም። እፃ ህይወትም ሆነ ፊላ ለችግሩ መፈጠር ምክንያት ነው ባሉት ጉዳይ ላይ ሙሉ ለሙሉ ባይስማሙም፣ በስራ ማውጣት እና አቀጣጠሩ ከብቃት ይልቅ በዘመድ አሰራር የተተበተበ ነው በሚለው ላይ ይስማማሉ። በሌላ በኩል ከዚህ ቀደም በድሬዳዋ ከተማ በግጭቶች ዙሪያ ያነጋገርኳቸው የድሬዳዋ ከተማ ከንቲባ አቶ ኢብራሂም ኡስማን ተቃውሞ ስለሚቀርብበት አርባ አርባ ሀያ የፖለቲካ ቀመር ጠይቂያቸው ነበር። የአንደኛው ግንዛቤ ላይ በጣም ሰፊ ስራ መስራት እንዳለብን መያየ ነው። ሰው ማወቅ አለበት። አሁን ይሄ ምን ማለት እንደሆነ አርባ አርባ ሀያ የሚባለው ምን ማለት እንደሆነ በጣም በስፋት ሰው ያለ ሰው መካል ሌላው መካል ማወቅ አለበት ነን እናምናለን። የተወሰኑ የግንዛቤም አንዳንዴ አመጣትንም ጭምር ግልጽ ባለመሆኑ እንዲሁ ሲባል በተለያየ መንገድ እየተተረጎመ ያላስፈላጊ ትርጉምም ጭምር እየተጋለጠ ነው ያለው። መነሻው ሲሆን ታቴ ዋንደሽ ይሄ ሬዳዋ ይገባኛል ጥያቄ የነበረበት ነው። ሁለቱ ክልሎች በዋናነት ስለዚህ ይሄን ለመመለስ ዘጠና ስድስት በቻርተር ቢያንስ እራሷን በቻርተር እንድትተዳደር ህዝብ ተወካዮች ምክር ቤት ወጥቶ በዛ መሰረት አሁን የተዳደረች ሲሆ ይገኛል ከሁለት ሺ አመተ ምህረት ጀምሮ ነው የራሷ ምክር ቤ ምክር ቤት ኖሯት ሁሉንም የህዝቱን የመንግስት አካላት ይዛ በአግባቡ በህዝብ የተመረጡ አካላቶች እንድትተዳደር የተደረገችው ከዛ በፊት ግን የይገባኛል ጥያቄዎች ስለነበረ ይህን ለመመለስ በተለይ ሁለቱ ቤዚካሊ ክልሎች በየተራው ከንቲባነት የሚሆን የተወሰኑ ቦታ ላይ እንዲመሩ እንዲህ ፓርቲስፔት ሌላውም ኢንክሉዚቭ በሆነ ወይ ወስዶ እንዲ እንዲመሩ የተደረገው። ስለዚህ ይሄ የ አመጣቱ ከዚህ ጋር እንዳልኩሽ ይገባኛል ጋር ታይዞ ለጊዜው መፍትሄ የተደረገበት ጉዳይ ነው። ከዛ ውጭ ግን አሁን አርባ አርባ ሀያ ቅድም ባለው መልኩ ያው ለትርጉም ተጋላጭ ስለሚያደርግ ከህፃናት ፓርላማ ጋር ኦር ከተለያዩ ቅድም ባልሽንሹ ጋር የሚያያዝ ነገር ከስራ ድንጋይ የሚያያዝ ነገሮች እንዳሉ ነው ሰው የሚያነሳው። ግን በፍጹም ከዛ ጋር የተገናኘ ነገር አይደለም። በቅርበትም ስለምመራው ከዚህ ጋር የተገናኘ ነገር አይደለም። ቤዚካሊ ይሄ አሁን ያልኩሽ አርባ አርባ ሀያ የሚመለከተው አንድ መቶ ሀያ አካባቢ የሚሆኑ የተለያዩ የመንግስት የስራ ኃላፊነት ላይ ብቻ ይሄ ከካቢኔ ጀምሮ ማለት ነው። ደኔነት የግጭት መነሻ ሊሆን አይችልም። ተነጋግሮ በዛ አነዘ ተብሎ መነጋገር ይቻላል። በደንብ አድርጎ ማለት ነው መግባባትም ይቻላል። በሰለጠለ ወይ ግን አሁን ባለው ኢንቫይሮመንት አርባ አርባ ሀያው ሚት ሚል አለ አምሳ ሀምሳ ሀምሳ ሚል አለ መቶ ፐርሰንትም የሚለው ሚል አል አለ። ይሄ ሁሉ አስተሳሰቦች ባሉበት በጋራ መጥተው በአግባቡ መነጋገር በሰለጠለ ወይ መግባባት ይቻል ነው የሚመስለኝ። እንደ ከንቲባ ኢብራሂም ኡስማን አገላለጽ ድሬዷ የነበረባትን የይገባኛል ጥያቄ ለጊዜው ለመፍታት የተወሰደ እርምጃ ነው። እርሳቸው ይህንን እንደ በጎ እንደሚመለከቱት ነው። ቅሬታ የሚያነሱት ወጣቶች ደግሞ ያኔም ቢሆን እንዲያለ ውሳኔ ሲወሰን የከተማዋን ነዋሪ ፍላጎትና ሀሳብ ያላካተተ ነው በሚል ይተቹታል። በወጣቶቹ የሚነሳውን የመሰረተ ልማት ችግር መሰረት በማድረግ የሚመለከተውን አካል በየተራ ለመጠየቅ ሞክረናል። በዚህ መሰረት ባለፈው ሳምንት ከታቀደ 13 ዓመት ከተጀመረ ደግሞ ከ7 ዓመት በላይ የሆነውን የ650 ሚሊዮን ብሩን የድሬዳዋ የሚጠጣ ውሃ ፕሮጀክት የሚመለከታቸውን አካላት አነጋግረናል። የከተማይቱ የውሃና ፍሳሽ ባለስልጣን የፕሮጀክቱ ስራ በታቀደለት ጊዜ ሳይጠናቀቅ የዘገየው ለሁለት ዓመታት ብቻ መሆኑን ገልጾ በመጪዎቹ ሶስት ሳምንታት ውስጥም እንደሚጠናቀቅ አመልክቷል። እንደ ሆስፒታልና በተያያዥነት የሚነሱ ጉዳዮችን በሌላ ዘገባ እመለስበታለሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። I don't know how to So, me, the next Dere dere dere dere የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማህሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸ ነው። ጽዮን ግርማና እኔ መስታወት አራጋው ነበርን። ዝግጅታችንን ሲያቀናብረልን የቆየው ደግሞ ሞክቢል ያቤሮ ነበረ። ጉዟችሁ የሰመረ ይሆን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። കുൻ രാഡിയോ സകലെ അമേരിക്കത്തിൽ